ስፖርት ጤና ይስጥልኝ አድማጮች እንደምናምሽታችኋል እንኳን ለአድዋ ድል አደረሳችሁ ሳምንታዊ የስፖርት ጥንቅራችን ይዘን ቀርበናል በለንደን ግማሽ ማራቶን ኢትዮጵያዊው ዕውቅ አትሌት ቀነኒሳ በቀለ የቦታውን ክብረ ወሰን ሰብሮ አሸንፏል በቶኪዮ ማራቶንም ኢትዮጵያዊው አትሌት ብርሃኑ ለገሰ ድል ተቀዳጅቷል። ሦስተኛ ደረጃም የኢትዮጵያ ሆኗል። ስምንት ዙር በፈጀው የቱር ደ ሩዋንዳ አጠቃላይ ፉክክር የኤርትራው ብስክሌተኛ አሸናፊ ሆኗል። የባየር ሚንሽን እግር ኳስ ቡድን አዲስ አበባ ውስጥ የታዳጊዎች ውድድር አከናውኗል። በባየር ሚንሽን ሜዳ ውድድር የሚያካሂዱ ኢትዮጵያውያን ታዳጊዎችም መመረጣቸው ተዘግቧል። ከተጨማሪ ዓለም አቀፍ የስፖርት ዘገባዎች ጋር አብራችሁን ቆዩም። ጀርመኑ የእግር ኳስ ቡድን ባየር ሚኒሽን እና የኢትዮጵያ እግር ኳስ ፌዴሬሽን በጋራ ያዘጋጁት የባየር 2020 የታዳጊዎች ውድድር የካቲት 19 ና 20 በአዲስ አበባ ስታዲዮም ተከናውኗል። ከቤንሻንጉል፣ ኦሮሚያ፣ አዲስ አበባ፣ አማራ ና ሶማሌ ክልሎች ከሚገኙ የእግር ኳስ ማሰልጠኛ ፕሮጀክቶች ና ማዕከላት የተገኙ ከ16 ዓመት በታች የሚሆኑ ታዳጊ የእግር ኳስ ተጫዋቾች በውድድሩ ተሳትፏል። ውድድሩ በሚያዝያ ወር መጨረሻ በሚንሽን በሚካሄደው የታዳጊዎች ውድድር ላይ ኢትዮጵያን የሚወክሉ ተጫዋቾችን ለመመልመል እንዳገዘ የባየር ሚንሽን እግር ኳስ ቡድን የታዳጊዎች አሰልጣኝ ክሪስቶፈር ሎ ለዶቼቬሌ ተናግሯል። ይህ ውድድር የባየር ሙንሽን ታዳጊዎች ውድድር ይሰኛል። በሀገራችን የታዳጊዎች ሻምፒዮና በየዓመቱ ሙንሽን ውስጥ እናዘጋጃለን። እናም በተለያዩ ሀገራት የሚገኙ ቡድኖችን ለምሳሌ ለናይጄሪያ፣ ለአሜሪካ፣ ለቻይና፣ ለኦስትሪያ እንዲሁም እዚሁ ጀርመን ውስጥ ለሚገኙ ቡድኖች ጥሪ አድርገን እናሳትፋለን። ውድድሩ ሚያዝያ ወር ላይ ሚንሽን ውስጥ በ12 ቡድኖች መካከል የሚካሄድ ነው። ለአንድ ሳምንት የሚቆየው ውድድር የሚደረገው አሊያንስ አሬና ውስጥ ነው። ሚንሽን ውስጥ በሚደረገው ውድድር ላይ ኢትዮጵያ ስትሳተፍ ይህ ለመጀመሪያ ጊዜ ነው የሚሆነው። በውድድሩ ላይ ተሰጥኦ ያላቸው ሃያ ተጫዋቾች የተመረጡ ሲሆን በምርጫው የባየር ሚኒሽን መልማዮችና የኢትዮጵያ እግር ኳስ ፌዴሬሽን ቴክኒክ ክፍል አባላት ተሳትፏል። የከማል አህመድ አካዳሚ፣ ኢትዮ ኤሌክትሪክ፣ ሰውነት ቢሾ አካዳሚና የሶማሌ ክልል ሚያዝያ ወር ላይ ለሚደረገው ውድድር ኢትዮጵያን የሚወክሉ ተጫዋቾች ያስመረጡ ሆነው አልፏል። ውድድሩ ኢትዮጵያውያን ታዳጊዎች ተሰጥቷቸውን እንዲያሳዩ በር የከፈተ ነበር። በብዛት ጥሩ ግብ አስቆጣሪዎችና የቴክኒክ ብቃት ያላቸው ተጫዋቾች በስፋት በታዩበት ውድድር አብዛኞቹ ቡድኖች ዕድሜያቸው ያላቸው ከ16 ዓመት በታች የሆኑ ታዳጊዎችን ይዘው መቅረብ ችሏል። ባየር ሚኒሽን ከአንድ ዓመት በፊት ከኢትዮጵያ እግር ኳስ ፌዴሬሽን ጋር በትብብር ለመስራትና የእግር ኳስ ትምህርት ቤት ለማቋቋም ከተስማማ ወዲህ የአሰልጣኞች ስልጠና ሲያሰናዳ ቆይቷል። ዘገባውን የላክልን የእግር ኳስ ስፖርት ጋዜጠኛው ኦምና ታደለ ነው። ቀጣዩንም መረጃ አክሎ ልኮልናል። አድማጮች በቡንደስሊጋው በባየር ሚኒሽንና በሆፍናይም መካከል በተደረገው ጨዋታው ስለተከሰተውም ጉዳይ ወደ በኋላ ላይ እንመለሳለን። የኢትዮጵያ ፕሪምየር ሊግ ኩባንያ ሽርክና ማህበር ህጋዊ ሰውነት አግኝቶ መቋቋሙን የኩባንያው የቦርድ ሰብሳቢ መቶ አለቃ ፈቃደ ማሞ ቅዳሜ የካቲት 21 አዲስ አበባ ውስጥ በተደረገ የሊጉ የአንደኛው አጋማሽ ዙር ግምገማ ላይ ተናግሯል። ኩባንያው አርብ የካቲት 20 አስፈላጊ የሆኑትን ህጋዊ ሰነዶች አሟልቶ መመስረቱም ታውቋል። በግምገማው ላይ ከዚህ ቀደም አቢይ ኮሚቴ በመባል ይታወቅ የነበረው ይህ አካል አሁን ወደ ኩባንያነት ስያሜውን መለወጡን አስታውቋል። 16 የኢትዮጵያ ፕሪምየር ሊግ ቡድኖች በሽርክና የሚያስተዳድሩት ኩባንያ አወቃቀር ከጎረቤት ሀገራት ሊጎች ልምዶችን ወስዶ ወደ ስራ ለመግባት አቅዷል። ኩባንያው የሊጉን ውድድር በበላይነት ከመምራት በተጓዳኝ ሊጉ የስያሜና የቴሌቪዥን ስርጭት መብት እንዲኖረው እንዲሁም ቡድኖች ተጨማሪ ገቢ እንዲኖራቸው ይሰራል ተብሏል። በቅርቡም የሊጉ የስያሜ መብትና የቴሌቪዥን ስርጭት መብት ፍላጎት ላላቸው አካላት በጨረታ እንደሚሸጥ መቶ አለቃ ፍቃድ ማሞ ጠቁሟል። ከዚህ በተጨማሪም የራሱን ጽፈት ቤት በቅርቡ ከፍቶ ሌሎች ተጨማሪ ስራዎችን እንደሚሰራ ይጠበቃል። ላለፉት በርካታ ዓመታት ሊጉን ያስተዳደረው የኢትዮጵያ እግር ኳስ ፌዴሬሽን ውድድሩን ለቡድኖቹ በዓመቱ መጀመሪያ አሳልፎ ከሰቶ ወዲህ በርካታ በጎ ጅምሮች የታዩ ሲሆን የኩባንያው ሕጋዊ መሰረት ኖሮት መቋቋም ደግሞ ይበልጥ የተጠናከረ የሊግ አደረጃጀት በኢትዮጵያ እንዲኖር ተስፋ እንደሚ ይፈነጠቅ ታምኖበታል። ይላል የኦምና ዘገባም። በጀርመን ቡንደስሊጋና በፕሪምየር ሊጉ ያልተጠበቁ ውጤቶችና ክስተቶች ታይቷል። በሳምንቱ መጨረሻ ላይ የፕሪምየር ሊጉ መሪው ሊቨርፑል ለመጀመሪያ ጊዜ መሸነፉ ደጋፊዎቹን አስደንግጧል። ሊቨርፑል በዘንድሮ ውድድር በወራጅ ቀጠና ስር ሲዋዥቅ በነበረው ዋትፎርድ ቡድን ነው በአስደንጋጭ ሁኔታ 3 ለ0 የተሸነፈው። በጨዋታው የሊቨርፑል ተከላካይ ክፍል ከፍተኛ ድክመት ታይቶበታል። አጠቃላይ ቡድኑም የቀድሞ የማሸነፍ የጋለ ስሜቱ አልተስተዋለበትም። በአንጻሩ ዋትፎርዶች ከፍተኛ ተጋድሎ አድርገው በጨዋታውም ልቀው የሚገባቸውን ነጥብ አግኝቷል። በውጤቱም ከወራጅ ቀጠናው ፈቀቅ ማለት ችሏል። ሊቨርፑል ቀጣይ ጨዋታውን የፊታችን ቅዳሜ ከቦምስ ጋር ነው የሚያካሄደው። ከዚህ ቀደም በነበሩት በርካታ ጨዋታዎች አንጻር ሊቨርፑል ዝቅተኛ ነጥብ ያለው ቡድን ሲገጥመው እጅግ ሲቸገር ይስተዋላል። ጀርመናዊው የሊቨርፑል አሰልጣኝ የርገን ክሎፕ ከጨዋታው በኋላ በመልበሻ ክፍል ተጫዋቾቻቸውን ኃይለ ቃል ሳይናገሩ ሜዳ ውስጥም አበረታተው ነው የላኳቸው። ይልቁንም ዋነኛ ትኩረታቸው ነገ ከቸልሲ ጋር ለሚደረገው የኤፍኤ ካፕ ውድድር መሆኑን አሳውቋል። በዚህ አጋጣሚ በሊቨርፑል ሽንፈት አርሰናል ቡድንና ደጋፊዎች እጅግ መደሰታቸውን በተለያዩ የመገናኛ አውታሮች ገልጧል። ምናልባትም በሊቨርፑል ሽንፈት ዋትፎርዶች ከተደሰቱበት በማይተናነስ ሁኔታ የሌሎች ቡድኖች ደጋፊዎች ጮቤ ረግጧል። ሊቨርፑል በ79 ነጥብ የደረጃ ሰንጠረዡን እየመራ ነው። ማንቸስተር ሲቲ አንድ ተስተካካይ ጨዋታ እየቀረው ነጥቡን 57 አድርሷል። ሶስተኛ ደረጃ ላይ የሚገኘው ላይስተር ሲቲ 50 ነጥብ አለው። ሲቲ ከአርሰናል ጋር ሊያደርግ የነበረው የፕሪምየር ሊግ ተስተካካይ ግጥሚያ ለሌላ ጊዜ ተላልፏል። አርሰናል በኤፍ ኤ ካፕ አምስተኛ ዙር ግጥሚያ ዛሬ ከፖርትስ ማውዝ ጋር ይጋጠማል። ምናልባትም የሊቨርፑል ደጋፊዎች ምሽቱን ከፖርትስ ማውዝ ጎን ተሰልፈው አርሰናሎች ላይ ብዙ እንዲከሰት ይመኙም ይሆናል። ጀርመን ቡንደስሊጋ በሳምንቱ መጨረሻ የብዙዎችን ቀልቤ ሳበው። ባየ ሚንሽን ከሆፍናይም ጋር ባደረገው ግጥሚያ የሆፍናይሙ ደጋፊ ባለሀብት ዲትማር ሆፕ ላይ ደጋፊዎች ስድብ በመሰንዝራቸው ጨዋታው ተቋርጦ ነበር። ምንም እንኳ ባየ ሚንሽን 6 ለ0 እየመራ የነበረ ቢሆንም ዲትማር ሆፕን በመደገፍም የባየ ሚንሽንና ሆፍናይም ተጫዋቾች ለ13 ደቂቃ ኳሷን መሃል ሜዳ ላይ ብቻ ሲቀባበሉ ተስተውሏል። በስቴዲየሙ ድምፅ ማጉያ የትም ቦታ ይሁን ይህን ጽሁፍ አንሱ የሚል ማስታወቂያ የተነገረ ሲሆን ጨዋታው ተስተጓጉሎ ነበር። ተጫዋቾቹ ዝም ብለው ኳሷን ሲቀባበሉም የባያ ሚንሽን ሊቀመንበር ካርል ሃይንስ ሩመኒገና የሆፍናይሙ ደጋፊ ባለሀብት ዲትማር ሆፕ አጨብጭቧል። የባያ ሚንሽን ደጋፊዎች ሆፕን የሚዘልፍ የብልግና ስድብ ስታዲየም ውስጥ በግዙፍ ጨርቅ ዘርግተው መያዛቸው ነበር ቁጣውን የቀሰቀሰው መሰል ሥነ ምግባር ጥሰት በስታዲየሞች ውስጥ መከሰቱ ብዙ ሊያነጋግር ይችላል ተብሏል። አትሌቲክስ። ኢትዮጵያዊው አትሌት ብርሃኑ ለገሰ በተከታታይ ለሁለተኛ ጊዜ በጃፓን መዲና ቶኪዮ በተካሄደው የማራቶን የሩጫ ውድድር ትናንት አሸናፊ ሆኗል። ብርሃኑ በአብዛኛው ሰው አልባ በሆኑት የቶኪዮ ጎዳናዎች 42 ኪሎ ሜትር ሮጦ ለመጨረስ የፈጀበት ጊዜ 2 ሰዓት ከ4 ደቂቃ ከ15 ሰከንዶች ነበር። በኮሮና ተሕዋሲ የተነሳ የቶኪዮ ነዋሪዎች ቀደም ሲል በየጎዳናዎቹ ጥግ እንዳይቆሙ ተመክረው ነበር። በውድድሩ ታዋቂ አትሌቶች ከመሳተፋቸው ባሻገር ኮሮና ታዋሲን ፍራቻ እንደተለመደው ከ30 ሺህ በላይ አማተር ሯጮች ተሳታፊ አልነበሩም። ጃፓን ውስጥ 940 ሰዎች በኮሮና ታዋሲ መያዛቸውን ሮይተርስ አክሎ ዘግቧል። አትሌት ብርሃኑ ትናንት ለድል ቢበቃም ከሶስት ዓመት በፊት በዊልሰን ኪፕሳንግ የተያዘውን የ2 ሰዓት ከ358 ክብረ ወሰን ግን ለጥቂት ሳይሰብር ቀርቷል። በለንደን የግማሽ ማራቶን ውድድር ግን ትናንት ቀነኒሳ በቀለ ከዚህ ቀደም በሞፋራ የተያዘውን የቦታውን ክብረ ወሰን በመስበር አሸንፏል። ቀነኒሳ ውድድሩን ያጠናቀቀው በአንድ ሰዓት ከ22 ሴከንድ ነው። ብሪታንያዊው ክሪስቶፈር ቶምሰን የሁለተኛ ደረጃን ሲይዝ፣ ጄክ ስሚዝ በሦስተኛነት አጠናቋል። የትናንቱ ውድድር ከሁለት ወር ግድም በኋላ በሚከናወነው የ42 ኪሎ ሜትር የለንደን ማራቶን የሩጫ ፉክክር ማማሟቂያ ነበር። በለንደን ማራቶን ሩጫ ሚያዝያ 18 ቀን 2012 ዓ ም በዋናነት አትሌት ቀነኒሳ በቀለና የኦሎምፒክ ባለድሉ ኬንያዊው አትሌት ኤሊዩድ ኪፕቾጌ ይሳተፉበታል የተባለው ፉክክር በጉጉት የሚጠበቅ ነው። በተመሳሳይ ዘርፍ በግማሽ ማራቶን በሴቶች በተካሄደው ውድድር ብሪታንያዊ ሊሊ ፓትሪጅ 1 ሰዓት ከ10 ደቂቃ ከ50 ሰከንድ በመሮጥ ለመጀመሪያ ጊዜ አሸናፊ ሆናለች። የብስክሌት እሽቅድምድም በቱር ደ ሩዋንዳ የብስክሌት ሽቅድምድም የኤርትራው ብስክሌተኛ ናትናኤል ተስፋ ጽዮን አሸናፊ ሆኗል። ስምንተኛ ዙር የቱር ደ ሩዋንዳ የ89 ኪሎ ሜትር የብስክሌት ግልቢያ የፍጻሜ ፉክክር ትናንት ሩዋንዳ መዲና ኪጋሊ ውስጥ ከተከናወነ በኋላ ባለው አጠቃላይ ነጥብ የኤርትራው ብስክሌተኛ ተስፋ ጽዮን ናትናኤል አንደኛ ደረጃን በመያዝ ነው ያሸነፈውም። የ20 ዓመቱ ተስፋ ጽዮን ቱር ደ ሩዋንዳ ላይ አሸናፊ ሲሆን ሶስተኛው የኤርትራው አሽከርካሪ ሆኗል። ከዚህ ቀደም ዳንኤል ተክለሃይማኖትና መርሃዊ ቅዱስ ከ10 እና 11 ዓመት በፊት በተመሳሳይ ውድድር ለድል በቅተው ነበር። ተስፋ ጽዮን ምርጥ የአፍሪቃ ብስክሌት ጋላቢ፣ ምርጥ ወጣት ብስክሌተኛ እንዲሁም የዘንድሮ ውድድር ቢጫ መለያ ለባሽነት ማዕረግን ተቀዳጅቷል። ኒፖ ዴልኮ ፕሮቬንስ ቡድን ውስጥ ታቅፎ የሚወዳደረው ኢትዮጵያዊው የብስክሌት አሽከርካሪ ኃይለ ሚካኤል ክንፈ ዘጠነኛ ደረጃን ሲያገኝ በአስረኛነት ያጠናቀቀው ሌላኛው የኤርትራ ብስክሌተኛ ሄኖክ ሙሉ ብርሃን ነው። አድማጮች የስፖርት ጥንቅናችን በዚሁ ይደመደማል። ማንተጋፍቶት ጋፍቶት ስለሽነኝ መልካም ጊዜ። ጤና ይስጥልኝ።